The voice of a man! ቀለንቆ ከተማ ላይ የተቃውሞ ሰልፍ በማድረግ ላይ የነበሩትን አስራ አምስት ሰዎችን የገደሉ የሰራዊት አባላትና ትዕዛዝ የሰጡ ኃላፊዎች በሕግ እንዲጠየቁ የኦሮሚያ ብሔራዊ ክልላዊ መንግስት አሳሰበ። ግድያው መሳሪያ ባልታጠቁ ሰዎች ላይ የተፈጸመ ወንጀል ነው ብለዋል የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቶ አዲሱ አረጋ። በሌላም በኩል በወለጋ ዩኒቨርሲቲ ሻምቦ ካምፓስ ብሔርን ለይተው ጥቃት ና ሁለት የትግራይ ተወላጅ ተማሪዎችን በገደሉ አካላት ላይ ህጋዊ እርምጃ እንደሚወሰድ ቃል አቀባዩ አስታውቀዋል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምበሲ ባወጣው መግለጫ ደግሞ በሁለቱም አካባቢዎች ለሞቱት ሰዎች ቤተሰቦች ሀዘኑን ገልጿል። መንግስት የዜጎቹን ደህንነት ማረጋገጡና አጥፊዎቹን ለፍርድ ማቅረቡ አስፈላጊ ነው ብሏል ኤምበሲው። እስክንድር ፍሬው አቶ አዲሱ አረጋን አነጋግሮ የላከው ዘገባ ቀጥሎ ይቀርባል። ምስራቅ ሐረርጌ በጨለንቆ ከተማ በተፈጠረው አሳዛኝ ሁኔታ ላይ ማብራሪያ የሰጠው የኦሮሚያ ብሔራዊ ክልላዊ መንግስት አስራ አምስት ሰላማዊ ሰልፈኞች መገደላቸውን፣ አስራ አራት ደግሞ መቁሰላቸውን የጠቀሰው ለኦሮሚያ ብሮድካስቲንግ ኔትወርክ አስተያየት የሰጡት የክልሉ ፕሬዝዳንት አቶ ለማ መገርሳ በድርጊቱ ተሳታፊ የሆኑ አካላት ተጠያቂ መሆን እንዳለባቸው ተናግረዋል። በወለጋ ዩኒቨርሲቲ ሻምቡ ካምፓስ ብሔርን የለየ ጥቃት እየፈጸሙና ሁለት የትግራይ ክልል ተማሪዎችን የገደሉ አካላትም ተገቢ ሕጋዊ እርምጃ እንደሚወሰድባቸው አረጋግጠዋል። የፕሬዝዳንቱን ማብራሪያ በማስመልከት የክልሉን መንግስት ቃል አቀባይ አቶ አዲሱ አረጋን አነጋግራለሁ። አህመድዲን አህመድ አሳሳ የተባሉ ግለሰብ በሶማሌ ክልል ልዩ ኃይል መገደላቸው በጨለንቆ ከተማ ለተካሄደው ሰላማዊ ሰልፍ መነሻ እንደነበር በቅድሚያ ገልጸዋል። የተወሰደው እርምጃ ግን ተገቢ አልነበረም ሲሉ አቶ አዲሱ የክልሉን ፕሬዝዳንት ሀሳብ አብራርተዋል። የኦሮሚያ ብሔራዊ ክልላዊ መንግስት በዚህ ሁኔታ በጣም ጥልቅ የሆነ መሪ የሆነ ሀዘን እንደተሰማው ክቡር ፕሬዝዳንታችን አቶ ለማ መገርሳ በዛሬው ዕለት ለኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን መግለጫ ሰጥተዋል። የመግለጫቸውም ይዘት በዜጎቻችን ላይ በተለይ በሰላማዊ ዜጎች ላይ ተቃውሟቸውን የተሰማቸውን ነገር በሰላማዊ መንገድ ምንም መሳሪያ ሳያይዙ በሚገልጹበት ወቅት ጥፋት ፈጽመው ሊሆን ይችላል። ጥፋትን ፈጽመው ቢሆን የሚጠየቁበት አግባብ አለ። የሚቀጡበት የሚጠየቁበት፣ የአካሄዳቸው ስህተት ካለው ስህተቱ የሚታረምበት የራሱ አግባብ ይኖረዋልና ከዚህ ባለፈ በጣም ከተገቢው በላይ የሆነ እርምጃ በመውሰድ የሰው ሕይወትና አካል ላይ ጉዳት መድረሱ እጅጉ እንዳሳዘናቸው አሳሳቢ ሆኖ ከክልል አቅም በላይ ሲሆን ነው የመከላከያ ሰራዊታችን ወይም የፌዴራል መንግስቱ የፌዴራል ፖሊስ ጸጥታ አስከባሪ አካላት የሚጠሩት። አሁን ግን በማን ጥሪ ይሄ እርምጃ እንደተወሰደ አይታወቅም። የክልሉ መንግስት ከአቅሙ በላይ የሆነ የጸጥታ ሁኔታ አለብኝና ድረሱልኝ የሚል ጥሪ ሲያደርግ ነው ኖርማሊ የፌዴራል የጸጥታ አስከባሪ አካላት የመከላከያ ሰራዊታችን ሆነ የፌዴራል ፖሊስ አባሎቻችን ጸጥታን በማስከበር ረገድ የሚያግዙት። የጨለንቆው ኬዝ ግን ማንም ጥሪ ሳያደርግ ነው እና ይሄ ማን እንደጠራው እና በማን ትዕዛዝ እንደተፈጸመ ቶሎ ተጣርቶ የተጠያቂነት አሰራር እንዲኖር የኦሮሚያ ብሔራዊ ክልላዊ መንግስት እንደሚሰራ ነው የገለጹት። ህዝቡም ይህን ጉዳይ በአግባቡ እንዲገነዘብ ነው በመግለጫቸው የጠቀሱት። ከዚህም ባለፈ በማንኛውም ጊዜ የኦሮሚያ ብሔራዊ ክልላዊ መንግስት ከህዝቡ ጎን እንደሚቆም፣ ህዝቡ ላይ ጉዳት እንዲደርስ እንደማይፈልግ፣ ህዝቡ ላይ ጉዳት ሲደርስ ብሎ እንደማይመለከት ጉዳት ያደረሱ አካላትን በሀገሪቱ ህግ መሰረት በህገ መንግስታችን መሰረት ተጠያቂ እንደሚሆኑ ነው የገለጹት። ከዛም ባለፈ ክቡር ፕሬዚዳንት ለማ መገርሳ በመግለጫቸው የጠቀሱት በወለጋ ዩኒቨርሲቲ ሻምቡ ካምፓስ ብሔር ለይቶ በተፈጸመ ጥቃት የሁለት ተማሪዎች ህይወት አልፏል። ትላንትና ከትናንትና ወዲያ ምሽት ማለት ነው። የየት ክልል ተወላጅ የሆኑ የትግራይ ክልል ተወላጅ የሆኑ ሁለት ተማሪዎች ህይወታቸው አልፏል። በዚህም ማዘናቸውን ነው የገለጹት። ማዘን ብቻ ሳይሆን ይህን ድርጊት አጥብቀው ነው ያወገዙት። ብሔር ለይቶ የሚደረግ ጥቃት በምንም መስፈርት የትም ቦታ ተገቢነት እንደሌለው፣ ይህን የፈጸሙ አካላትም በአስቸኳይ ጉዳያቸው ተጣርተው ተመጣጣኝ ተገቢውን ሕጋዊ እርምጃ እንደሚወሰድባቸው ነው የገለጹት። በመግለጫቸው መጨረሻ ላይ ህዝቡ ተረጋግቶ በሰከነ መንፈስ የህግ የበላይነትን ከማስከበር አንፃር ከመንግስት ጎን እንዲቆም ከክልሉ ስታስከባሪ አካላት ጎን እንዲቆምና አሁን በተፈጠረው ሁኔታ በብስጭትና በሐዘን ወደ ሌላ ነገር እንዳይነሳሳ ወደ ጥፋት እንዳይሄድ ጥሪያቸውን ያስተላለፉበት መግለጫ ነው የሰጡት፣ ማለት ነው። አቶ አዲሱ፣ እንግዲህ የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ፣ የፌዴራል መንግስቱን የሚያስተዳድረው የኢህአዴግ ወይም የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር አባል ድርጅት ነው። ከዚህ አንጻር አሁን በተፈጠረው ክፍተት፣ አሁን እርስዎ እየገለጹልኝ ካሉት አንጻር ከፌዴራል መንግስቱ ጋር እየተደረገ ያለ ንግግር አለ ወይ እንግዲህ ውይይቶች ይደረጋሉ። እስካሁን በዚህ ጉዳይ ላይ በዚህ ስፔሲፊክ ጉዳይ ላይ የተደረገ ውይይት መኖሩን አላቅም፣ ግን ውይይቶች ይደረጋሉ። ምክንያቱም ይሄ ጉዳይ በአግባቡ ተገምግሞ ሁሉንም የመከላከያ ሰራዊት አባላትንም ይወክላል ብለን አናምንም። ይሄን ትዕዛዝ የሰጡ አካላት ለምን እንደሰጡ፣ እዚህ ድርጊት እዚህ ወንጀል ውስጥ የተሳተፉ አካላትም ለምን እንደተሳተፉ በደንብ ተጣርቶ ተገምግሞ አስፈላጊው እርምጃ እንደሚወሰድ ነው የምንጠብቀው። ስለዚህ እንደ ኢህአዴግም በዚህ ጉዳይ ላይ ግልጽ የሆነ ውይይት ይደረጋል ብለን ነው የምናምነው። ውይይት ማድረግ ብቻ ሳይሆን ደግሞ ሰላማዊ ዜጎች ላይ የሚደርሰውን ጥቃትና የግድያ ስራዎችን የፌዴራል መንግስቱና ኢህአዴግም እንደ ግንባር የሚያወግዘውን እንጠብቃለን ማለት ነው። አሁን አጠቃላይ በክልሉ የተለያዩ አካባቢዎች ጨለንቆን እና ሻምቦን ጨምሮ ያለው የጸጥታ ሁኔታ ምን ይመስላል? የጎላ የጸጥታ ችግር የለም። አጠቃላይ መላ ኦሮሚያ ውስጥ ያለው ትልቅ የሆነ የልብስብራትና ሀዘን ነው። ሁላችንም በጣም ነው የተደናገጠ ነው። የክልሉ ህዝብም እጅግ በጣም አዝኗል። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ጫፍ ኦሮሚያ ውስጥ ጥልቅ የሆነ የሀዘን ድባብ ነው ያለው። ከዛ ባለፈ ግን አንዳንድ አካባቢዎች ላይ በተለይ ከፍተኛ ትምህርት ተቋማት ላይ ጉዳዩን በመቃወም የከፍተኛ ትምህርት ተቋማት ተማሪዎች ዛሬም ሀዘናቸውን ሲገልጹ ነው የነበረው። በኦሮሚያ ክልል ውስጥ ባሉ ዩኒቨርሲቲዎች ማለት ነው። ከዛ ባለፈ ግን በጸጥታ ችግር ረገድ ጎልቶ የሚነሳ ነገር ብዙም የለም ማለት ነው። ምዕራብና ምስራቅ ሐረርጌም እንደዚሁ ህዝቡ በየአካባቢው እየተሰባሰበ ሀዘኑን በሰላማዊ መንገድ እየገለጸ ያለበት ሁኔታ ነው ያለው። ስለዚህ ያለው ድባብ ከፍተኛ የሆነ የሀዘን ድባብ ነው፣ የመሰበር የልብስ ብራት ነው ያለው በተጎዱ በሞቱ ወገኖቻችን ምክንያት። ከዛ ባለፈ አጥፊዎች ለህግ እንዲቀርቡ የሚል ፓርቲ ጥያቄዎች እየተነሱ ነው ያሉት። ከዛ በተረፈ ግን የጎላ የተስተዋለ የፀጥታ ችግር የለም ማለት ነው። አሁን አንዱ ጥያቄ የክልሉም መንግስት እየጠየቀ ያለው በተለይ በጨለንቆ ተኩስ እንዲከፈት ትዕዛዝ የሰጡ አካላት ተጣርተው በህግ ይጠየቁ የሚል ነው ይመስለኛል። አዎ፣ ነው፣ እንደዛ ነው። ትዕዛዝ የሰጡ አካላትም በዛ ውስጥ የተሳተፉ ይሄ የተፈጸመ ጥቃት ነው ወንጀል ነው ብለን ነው የምናምነው። ወንጀል እስከሆነ ድረስ ደግሞ ይሄን ያዘዘ አካልም ከዛም በተረፈ ደግሞ የሀገሪቱ ህግ መሰረት መጠየቅ መቻል አለባቸው። የሰላማዊ ዜጋ ደም ፈሶ መጠት የሌለበትን የሰላማዊ ዜጋ ሰው መሳሪያ ያልታጠቀ ሰው እንዲሁ በጠራራ ፀሐይ ሰልፍ ስላደረገ ሰልፍ ቢያደርግ ሀንድል የሚደረግበት ተመጣጣኝ የሆነ እርምጃ ወስዶ ያንን ሰልፍ ማስቆም ይቻል ነበር። ይህን ያዘዘውም አካል እንደገና ደግሞ እዚ ውስጥ ተሳተፉ አካላትን መጠየቅ አለባቸው የሚል ግልጽ የሆነ አቋም ነው ያለን ማለት ነው። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ በጨለንቆና በዩኒቨርስቲዎች በተፈጸመው ግድያ ማዘኑን አስታውቋል። ለሟቾቹ ቤተሰቦችም የሀዘን መግለጫ መልእክት እናስተላልፋለን ብሏል። መንግስት የዜጎቹን ደህንነት እንዲያረጋግጥ፣ ኢትዮጵያውያንም ለረጅም ዘመናት ለቆየው መቻቻልና አብሮ የመኖር ባህል እንዲቆሙ ጠይቋል። ኤምባሲው የመግለጫውን ይዘት አስመልክቶ በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔት ይህንኑን ያንጸባረቁት ጉዳዩን ማንሳትና የዜጎች ደህንነት ጉዳይ አስፈላጊ መሆኑንም ማመልከት ተገቢ ነው። ኢትዮጵያውያን የየትኛውም አካባቢ ተወላጅ ሁኑ ደህንነታቸውን የማረጋገጥ ጥረት መኖር አለበት። በተመሳሳይም ዜጎች በብሔር ላይ ተመስርተው የእርስ በርስ ጥቃት እንደሚፈጽሙ የሚገልጹ ሪፖርቶች እየጨመሩ ነው። ኢትዮጵያ ለረጅም ዘመናት የቆየ የመቻቻልና አብሮ የመኖር ታሪክ እንዳላት እናውቃለን። ኢትዮጵያውያን ለዚህ ሲቆሙ ማየት እንፈልጋለን ነው ያሉት። በጨለንቆና በተለያዩ ዩኒቨርስቲዎች ያለውን ሁኔታ እንደዚሁም በኦሮሚያ ክልላዊ መንግስት የተሰጠውን አስተያየት በተመለከተ ከፌዴራል መንግስቱ ምላሽ ለማግኘት ጥረት እያደረግኩ ነው፣ እንደ ተሳካይ ይቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።